ሰቆቃዊ ኤርምያስ ምዕራፍ ሶስት አሌፍ በቍጣው በትር መከራ ያየ ሰው እኔ ነኝ። ብርሃን ወደ ሌለበት ወደ ጨለማ መርቶ ወሰደኝ። ዘወትር ቀኑን ሁሉ እጁን በላይ የመለሰ። ቤት ሥጋዬንና ቁርበቴን አስረጀ፣ አጥንቴን ሰበረ። ቅጥር ሠራብኝ፣ በሐሞትና በድካምም ከበበኝ። ቀድሞ ሞተው እንደ ነበሩ በጨለማ አኖረኝ። ጋሜል እንዳልወጣ በዙሪያዬ ቅጥር ሠራብኝ፣ ሰንሰለቴን አከበደ። በጠራሁና በጮኹ ጊዜ ጸሎቴን ከለከለ። መንገዴን በተጠረበ ድንጋይ ዘጋ፣ ጐዳናዬንም አጣመመ። ዳሌጥ እንደሚሸምቅ ድብ እንደ ተሸሸገም አንበሳ ሆነብኝ። መንገዴን ለወጠ፣ ገነጣጥለኝም ባድማ አደረገኝ። ቀስቱን ገተረ ለፍላጻውም እንደ ጌጥ አደረገኝ። ሄ የሰገባውን ፍላጻዎች በኵላሊቴ ውስጥ ተከለ። ለወገኔ ሁሉ መላገጫ፣ ቀኑንም ሁሉ መሳለቂያ ሆንሁ። ምሬት ሞላብኝ፣ በእሬትም አጠገበኝ። ዋው ጥርሴን በጭንጫ ሰበረ፣ በአመድም ከደነኝ። ነፍሴን ከሰላም አራቅህ፣ በጎ ነገርን ረሳሁ። እኔም ኃይሌ ከእግዚአብሔርም ዘንድ ያለው ተስፋዬ ጠፋ አልሁ። ዛይ መከራዬንና ችግሬን እሬትንና ሐሞትን አስብ። ነፍሴ እያሰበችው በውስጤ ፈዘዘች። ይህችን በልቤ አኖራለሁ፣ ስለዚህ እታገሣለሁ። ሄት ያልጠፋ ነው ከእግዚአብሔር ምሕረት የተነሣ ነው፣ ርኅራኄው አያልቅምና፣ ማለዳ ማለዳ አዲስ ነው። ታማኝነትህ ብዙ ነው። ነፍሴ የእግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ፣ አለች። ቅሬት እግዚአብሔር በተስፋ ለሚጠባበቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። ዮድ እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር። ጉንጩን ለሚመታው ይስጥ፣ ስድብንም ይጥገብ። ካፍ ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጅ ከልቡ አያስጨንቅም አያሳዝንምም። ላሜድ በምድር የተጋዙትን ሁሉ ከእግሩ በታች ይረግጣቸው ዘንድ የሰውን ፍርድ በልዑል ፊት ይመልስ ዘንድ የሰውን ፍርድ ያጣምም ዘንድ ጌታ እሺ አይልም። ሜም ጌታ ያላዘዘውን የሚልና የሚፈጽም ማን ነው? ከልዑል አፍ ክፉና መልካም ነገር አይወጣምን? ሕያው ሰው የሚያጉረመርም ሰው ስለ ኀጢአቱ ቅጣት የሚያጉረመርም ስለ ምንድን ነው? ኖን መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሣ በድለናል አምጸናልም አንተም ይቅር አላልህም ሳምኬት በቊጣ ከደንህን አሳደድህንም ገደልህን አልራራህም ጸሎት እንዳያልፍ ራስህን በደመና ከደንህ በአሕዛብ መካከል ጉድፍና ውዳቂ አደረግኸን። ኤ ጠላቶቻችን ሁሉ አፋቸውን አላቀቁብን። ድንጋጤና ቍጣ ጥፋትና ቅጥቃጤ ሆነብን። ስለ ወገኔ ሴት ልጅ ቅጥቃጤ ዐይኔ የውሃ ፈሳሽ አፈሰሰች። ፌ እግዚአብሔር ከሰማይ እስኪጐበኘን እስኪመለከት ድረስ ዐይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች። ስለ ከተማዬ ቈነጃጅት ሁሉ ዓይኔ ነፍሴን አሳዘነች። ጻዴ በከንቱ ነገር ጠላቶች የሆኑኝ እንደ ወፍ ማደንን አደኑኝ። ሕይወቴን በጕድጓድ አጠፉ፣ በላዬም ድንጋይ ጣሉ። በራሴ ላይ ውኆች ተከነበሉ፣ እኔም ጠፋሁ ብዬ ነበር። ቆፍ አቤቱ በጠለቀ ጕድጓድ ውስጥ ሆኜ ስምህን ጠራሁ። ድምፄን ሰማህ፣ ጆሮህን ከልመናዬ አትመልስ! በጠራሁህ ቀን ቀርበህ አትፍራ አልህ። ሬስ ጌታ ሆይ ስለ ነፍሴ ተሟገትህ፣ ሕይወቴን ተቤዠህ። አቤቱ ጭንቀቴን አይተሃል፣ ፍርዴን ፍረድልኝ። በቀላቸውን ሁሉና በእኔ ላይ ያለውን አሳባቸውን ሁሉ አየህ። ሳን አቤቱ ስድባቸውንና በእኔ ላይ ያለውን አሳባቸውን ሁሉ የተነሱብኝን ሰዎች ከንፈሮች ቀኑንም ሁሉ ያሰቡብኝን አሳባቸውን ሰማህ መቀመጣቸውንና መነሣታቸውን ተመልከት እኔ መሳለቂያቸው ነኝ ታው አቤቱ እንደ እጃቸው ሥራ ፍዳቸውን ትከፍላቸዋለህ የልብ ዕውርነትንና እርግማንህን ትሰጣቸዋለህ አቤቱ በቍጣ ታሳድዳቸዋለህ ከሰማይም በታች ታጠፋቸዋለህ